አድማጮች የምትከታተሉት በ22፣ በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ልዩ ዝግጅት ነው። አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍልደን። አሁን ለዚህ ክፍል ቀዳሚ ወደ ሆነው ዘገባ ነው የምናልፈው። የምርጫ ውጤቶች በቴሌቪዥን መስኮት በአቅራቢያችን በሚገኙት ተጎራባሽ ሶስት ግዛቶች ቨርጂኒያ፣ ዋሽንግተን ዲሲ እና ሜሪላንድ የተለያዩ አካባቢዎች ተዘዋውረን ካገኘናቸው የመራጭ ድምፆች ጥቂቶቹን እናሰማለን። ፕሬዚዳንት ባራክ ኦባማ ዳግም እንዲመረጡ ድምጻችንን መስጠት ብቻ ሳይሆን በተለያየ መልክ የአቅማችንን አስተዋጽኦም አበርክተናል ያሉ ብዛት ያላቸው ኢትዮጵያውያን አሜሪካውያን ውጤቱንም በአንድነት ለመስማት በቨርጂኒያ ክፍለ ግዛት በአርሊንግተን ከተማ በሚገኘው ዳማ የኢትዮጵያውያን ምግብ ቤት ተሰባስበው አምሽተዋል። የዳማ ምግብ ቤት ሰራተኞችና ደንበኞቻቸው ከአራት ዓመት በፊትም ፕሬዚዳንት ባራክ ኦባማን ለማስመረጥና ኋላም ውጤቱን አንድ ላይ ተሰባስበው ለመከታተል ተመሳሳይ ፕሮግራም አዘጋጅተው እንደነበር ገልጸውልናል። የትላንቱን ሰለሞን ክፍሌ ቦታው ተገኝቶ ተከታትሎታል። እንዲያቀናብረዋል። ተሰብሳቢዎቹ ይህን መስር ከፍተኛ ድምጽ በማሰማት ድጋፋቸውን ይገልጹ የነበረው አጠቃላይ ውጤቱ ተጠናቆ ሳይገባ ገና በጊዜ የየክፍለ ግዛቱ ቆጠራ እየተንጠባጠበ መገለጽ ሲጀምር ነው። በሁለት የምግብ ቤቱ ሰፋፊ አዳራሾች በትላልቅ ቴሌቪዥን የምርጫዎችን ውጤት ይከታተሉ የነበረውም በልዩ መልክ የተዘጋጀውን ምግብና መጠጥ በመቋደስ ሲሆን አብዛኞቹ እርስ በርስ የሚተዋወቁ የአካባቢው ነዋሪዎች ነበሩ። እንዳልኩት የደስታው ጩኸት ውጤቱ እየተንጠባጠበ በሚገባበት ሰዓት ሁሉ ቢሆንም፣ ፕሬዝደንት ባራክ ኦባማ ለሁለተኛ የሥራ ዘመን እንደገና መመረጣቸው በሰበር ዜና ይፋ በተደረገበት ሰዓት ላይ ግን አዳራሹ በዚህ መልክ ተስተጋባ። ማንም ቢሆን ጥረቱ ሲሳካለት ይደሰታል። በተለይ ከምርጫው ዘመቻ ወቅት አንስቶ ትላንት ድምፅ እስከ ተሰጠበት ቀን ድረስ ይጠቅመኛል ብሎ ያመነበትን እጩ ተወዳዳሪ ለማስመረጥ ደፋ ቀና ሲል የከረመ መራጭ ውጤቱ እንዳሰበው ሲሆን መፈንደቁ የሚጠበቅ ነው። የዕለቱን የአየር ቅዝቃዜና ረጃጅም አሰልቺ ሰልፎች ተቋቁመው ድምጻቸውን የሰጡ ኢትዮጵያውያን አሜሪካውያን ብዙ ናቸው። አንዳንዶቹን ከምርጫ ውጤት በኋላ አነጋግሬያለሁ። አቶ ሀይሉ ዳማ ከሬስቶራንቱ ባለቤቶች አንዱና ሰራተኛም ናቸው። ይህ ዝግጅት ለሁለተኛ ጊዜ ነው። ዳማ ሬስቶራንት እና ኬክ ቤት ባለቤቶች እና ለብዙ ጊዜ የኛ ደንበኛ ሆነው ከእኛ ጋር ከሚሰሩ ሰራተኞችና ከደንበኞቻቸው ጋር ሆነን የአራት አመቱ የምናደርገው ዝግጅት ነው። ፕሬዚደንት ባራክ ኦባማ እንደገና እንዲመረጡ እርሶ ድምጽ መስጠት ብቻ ነው ወይስ ገና ያበረከቱት አስተዋጽኦ አለ? ካለስ ምንድን ነው? እዚህ አካባቢ በቅርብ ጊዜ በጣም ብዙ አሜሪካን ኢትዮጵያን በቨርጂኒያ ውስጥ በብዛት ቁጥራቸው እየጨመረ ነው። በተለይ ወጣት ኢትዮጵያን በብዛት እኔ ንግድ ቤት አካባቢ በደንበኝነት በቅርብ የማውቃቸውን ተመዝግበው ድምፅ እንዲሰጡና የኦባማ ካምፓኝ ሰራተኞች በየጊዜው እኔ ንግድ ቦታ እየመጡ አዳዲስ መራጮችን እንዲመለ ከፍተኛ አስተዋጽኦ አድርጋሉ። መልካም። ለምንድነው እርሳቸው እንዲመረጡ የፈለጉት? የኦባማ መመረጥ በተለይ በአገሪቷ የውስጥ ፖሊሲ ላይ በተለይ በ2014 ላይ ስራ ላይ የሚውለው አፎርደብል ሄልዝ ኬር ፖሊሲያቸው በተመጣጣኝ በሆነ ዋጋ የጤንነትን ኢንሹራንስ የሚገባበትን ከመንግስት ጋር በተያያዘ መንገድ ያሳለፉት ፖሊሲ አሜሪካ ውስጥ በአሁኑ ጊዜ ከ47 ሚሊዮን ህዝብ በላይ ያለ ኢንሹራንስ ጤንነት እጦት ምክንያት የሚሰቃየውን ህዝብ በኢንሹራንስ አካባቢ እንዲሆን አድርገው የአሜሪካ ህዝብ የወደፊት የጤንነት ረገድ ላይ ከፍተኛ አስተዋጽኦ ያደርጋሉ። በሁለተኛ ደረጃ እኒ ሰው ኢትዮጵያኖችን በተመለከተ በተለይ ኢሚግሬሽንን በተመለከተ ስር ነቀል ለውጥ ለማምጣት የሞከሩና በተለይ በሁለተኛው የአራት ዓመት አስተዳደራቸው ላይ ትልቅ ለውጥ እንደሚያመጡ እርግጠኛ ነኝ። ሮምኒን በምንመለከትበት ጊዜ በተለይ እዚህ ሀገር ያለው ስደተኛ በሚመለከት ያላቸው አቋም መልካም መልክ ያለው አይመስለኝም። በሶስተኛ ደረጃ በተለይ በውጭ ፖሊሲ ነው ሮምኒ በየጊዜው በቀላሉ ወደ ጦርነት የመግባት ዝንባሌ እሚሰው ይሰው ከንደዛ አይነት ራሳቸውን በጣም የሚያርቁ ሰው ስለሆነ አሜሪካ እንደገና በቀላሉ ወደ ጦርነት የምትገባ ሀገር አይመስለኝም። ባለፉት አራት ዓመታት ያልሰሩትን አሁን በኢትዮጵያ ምን ይሰራሉ ብለው ለምን ሞከሩ? ሰብአዊ መብትን በሚመለከት ኢትዮጵያ ላይ በየጊዜው ስቴት ዲፓርትመንት ኢትዮጵያን በሚመለከት የሚያወጣው መግለጫ ላይ ከፍተኛ ሰብአዊ መብት ረገጣ የሚደረግበት ሀገር መሆኑን የአሜሪካ መንግስት በራሱ መግለጫ የሚያምነው ነገር ነው። እኛ ኢትዮጵያውያን ባለፈውም ጊዜ ጠየቅ ነው አሁንም ደግሞ በሚቀጥለው አራት ዓመት የሚጠይቀው ይህ እነሱ የሚያምኑበትን ሰብአዊ ረገጣ የዲሞክራሲን እጦት። እርግጠኛ ነኝ በዚህ በሚቀጥለው የአራት ዓመቱ አስተዳደራቸው ይሄን እኛም ኢትዮጵያውያኖች ከበፊቱ በበለጠ በደንብ በተደራጀ ሁኔታ በተለይ ደግሞ ከጊዜ ወደ ጊዜ ኃይለኛ የመምረጥ የመራጭነት የቁጥራችን ያንን በማስረገጥ ለወደፊት ኢትዮጵያ ያላቸው ፖሊሲ እንዲቀየር ከመታገል ወደኋላ አንልም በጣም አመሰግናለት አሉ ፕሮግራሙ የተዋጣ ነበር እናመሰግናለን አመሰግናለ አድማጮች ቀጥዬ ያነጋገርኳቸው እመቤት አጸደ ሸዋርጋ ይባላሉ እንደ ሌሎች ያነጋገርኳቸው የፕሮግራሙ በርካታ ታዳሚዎች ኦባማን ለማስመረጥ ብዙ ጥረዋል ምክንያት እንዳላቸውም ገልጸውልኛል ስሜ ያጸደሹ አረጋ ይባላል። ኦባማ ዳግም እንዲመረጡ ድምፅ ሰጠዋል? አዎ ድምፅ ሰጥቻለሁ። እኛ የመጀመሪያ ጊዜው ነው አይደለም። የመጀመሪያ ጊዜ አይደለም። አሁን የሁለተኛ ጊዜ ነው። አንዳንድ ጓደኞችን ጎረቤቶቼን፣ ወጥተው እንዲመርጡ ምን አይነት ፕሬዚዳንት እንደሆነ ለእኛ ለብዙኃኑ ስፔሻሊ ለኢትዮጵያንስ ለኢሚግራንት የሚጠቅም ጥሩ ዲሞክራት ፕሬዚዳንት እንደሆነ በማሳወቅ በመቀስቀስ የራሴን ከፍተኛ አስተዋጽኦ አድርጌ ባለፈውም ምርጫ ተሳትፎ እንደነበሩት ገልጸውልኛል። እና በዚህ አራት አመት ያልታየ ነገር አሁን በሚቀጥለው አራት አመት ምን ያመጣሉ ብለው እንደገና መረጡ? አዎ፣ በግሌ በግሌ እንደኔነቴ ከፍተኛ አስተዋጽኦ ያመጣሉ ብዬ ገምታለሁ። ምክንያቱም ፕሬዚዳንት ኦባማ ሲመረጡ በከፍተኛ ዲፕሬሽን ነው ሀገሪቷን የተረከቡት። በስራ አጥነት፣ በጦርነት በተለያየ ሀገሪቷ በነበረችበት ቀውስ ስለተመረጡ ኢቨን ሀገሪቷ ውስጥ ያሉትን ችግሮች እንኳን ለመፍታት ብዙ ተጽዕኖ ተደርጎባቸዋል እና በዛ በነበረው ሰዓት ኦፍኮርስ ብዙ ጠብቀናል። እኛም በኢትዮጵያዊነታችን ብዙ ቅስቀሳ አንድ ሆነ ብዙ ቅስቀሳ ማድረግ የሚገባን ነገር አለ። ለዛ ከፍተኛ እኛም ተጋድሎ ማድረግ አለብን። ይገና አሁን ለሚቀጥለው አራት እና አራት አመት ግን ጥሩ የተረጋጉበት የምርጫ ሁኔታ ስላለ እኛም ወደ ኋላ ሳንል በሀገራችን ዲሞክራሲ በጣም በተረገጠበት አገር ውስጥ ገብተው ሀገራችንን ለዲሞክራሲ ዩክሬን፣ አረቦች የተለያዩ የዓለም ሀገራት ወጥተው የዲሞክራሲ መብት እንዲጠበቅ እንዳደረጉ እኛም ሀገራችን ውስጥ ገብተው እንዲደረግ እንደሚያደርጉ እኛም አስተዋጽኦ እናደርጋለን። ከፕሬዚዳንቱም ከፍተኛ አስተዋጽኦ እንጠብቃለን። በጣም አመሰግናለሁ። የፕሬዚደንት ኦባማ ደጋፊዎች በዳማ ምግብ ቤት በከፍተኛ ደረጃ ደስታቸውን ሲገልጹ አንግተዋል ማለት ይቻላል። እኔ ከተዘጋጀው ምግብ ራቴን አንስቼ በጊዜ ወደ ቤት እሄጃለሁ አልኮሏን ግን እያማረችኝ አልቀመስኩም። ጠጥቶ መኪና ማሽከርከሩ አደጋለሁ። የሰለሞንን መንገድ ብዙዎች እንደተከተሉት ተስፋ እናደርጋለን። አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ይህ ዝግጅታችን አሁንም በፕሬዚዳንት ባራክ ኦባማ መመረጥ በትናንትናው ምሽት ዝግጅት ላይ ያተኩራል። ወደ ሁለት ቦታዎች ነው አሁንም የምንጓዘው በሪፐብሊካን ፓርቲውና በዲሞክራቲክ ፓርቲው ደጋፊዎችና መሪዎች የተደረጉ ትዕይንቶችን ወይም ምርጫውን ለማወቅ ይከታተሏቸው የነበሩ ስነስርዓቶች ነው የምናምራው። ሰለሞን አባተ ወደ ዲሞክራቲክ ፓርቲው ዝግጅት ላይ ነበር። ሰለሞን አንተና ሄኖክ እንግዲህ የያዛችኋቸውን ለአድማጮች እናድርስ። አዎ፣ ጥሩ ነው። እንደ ሰለሞን እንደ ገለጸው አይነት ሞቅ ያለ ዝግጅት ነበረ። ለነገሩ እኔም ለመጎንጨት እድሉንና ጊዜውን አላገኘ ሄኖክን ነው አላውቅ። ምናልባት እኔ መኪና ስለማልነዳ ይመለከተኝ የተሸናፊ ዝ እንደምታውቀው፣ የትናንትናው ምርጫ በጣም ውጥረት የበዛበት ነበረ። አንድ ኳስ ሜዳ ውስጥ ቁጭ ብለ የምትከታተለው አይነት ዝግጅት ነበር የሚመስለው እና ወደ አንድ መቶ አስራ ሰባት ሚሊዮን የሚሆን የሚሆነው አሜሪካውያን ድምፅ ሰጥተው ከዚህ ውስጥ ሀምሳ አንድ ከመቶ ለፕሬዚደንት ባራክ ኦባማ ድምፅ ሰጥተዋል። አርባ ዘጠኝ ከመቶ ለእጩ ለአገረ ገዢ የሚትሮምኒ ድምፅ ሰጥተዋል። እንዴት አይነት የተከፋፈለና ጥብቅ የሆነ ፉክክር እንደሆነ ነው የምትመለከተውና ውጥረቱ የዛኑ ያህል የበዛ ነበረ። በዚህ ውስጥ ለሴኔት የሚደረግ ለህግ መወሰኛ ምክር ቤት የሚደረገው ምርጫ አለ። የአገረ ገዢዎች ምርጫ አለ። ለህዝብ ተወካዮች ምክር ቤት የህግ መምሪያው የሚደረግ ምርጫ አለ። በዛ ውስጥ ዴሞክራቶቹ ተመራጭ ባገኙ ቁጥር ከሀያ በላይ የህግ መወሰኛ ምክር ቤት አባላትን አስመርጠዋል። 193 የህግ መምሪያውን አባላት አስመርጠዋል። ከአገረ ገዢዎቹ መካከል ከአምስት በላይ አስመርጠዋል። 11 ስቴቶች ናቸው አገረ ገዢዎችን የሚያስመርጠው በእያንዳንዱ ወቅት ይሄ የጋለ ሙቀት የጋለ ጭብጨባ ነበረ። እና መጀመሪያ ላይ ይህን ያል የለየለት ባይሆንም ግን አላ አይደለም ለማሸነፍ መፈለግ ስሜትና የአሸናፊነት ስሜት በውስጣቸው እየተጋጋለ ነበረ። ልክ ፕሬዚደንት ባራክ ኦባማ ሁለት መቶ ሰባ ከዛ በላይ ድምፅ አምጥተዋል ሲባል ድንገት ነው ቤቱ የፈነዳው ሁሉም አካባቢ የነበረው ያን ስሜት ያንጸባረቀ ይመስላል ይመስላል እስቲ እንስማው ምን ይመስል እንደነበረ መልካም ከዛ ከዛ በኋላ እንግዲህ ለተራዘመ ጊዜ ፎር ሞር የርስ ፎር ሞር ይርስ አራት ተጨማሪ ዓመት ማለት ነው እና እንደዚህ አይነት ድል አግኝተናል ብለው በጣም የሞቀና የደመቀ አይነት ምሽት ያሳለፉት። ለዲሞክራቶቹ በጣም ቀኑ ቀዝቀዝ ያለ ንፋሻማ ቀን ነበረ። ከዛ በኋላ ከምሽቱ አምስት ሰዓት በኋላ ግን እዚህ የነበረው ሁኔታ የተለየ ነበረ። ቅዝቃዜ ያለው አይመስልም ነበር ለዲሞክራቶቹ። ከዛ ከአዘጋጆቹ ባራክ ኦባማ የዘመቻ የምረጡኝ ዘመቻ አስተባባሪዎች መካከል አንዷ የሚከተለውን ብላ ነበረ በጣም ተደስቻለሁ። ከመጠን በላይ ነው ደስ ያለኝ። የሚደንቅ እኮ ነው። በጣም በጣም ደስ ብሎኛል። አሁን ባለው ሁኔታ ያለባቸው ትልቁ ፈተና ምናልባት ስራው፣ ኢኮኖሚው ነው። መልካም እንግዲህ፣ ሰለሞን የዲሞክራቲክ ፓርቲውን የነበረውን መስተንግዶ ነው ያሳየህን። ሄኖክ አንተ ደግሞ ወደ ሪፐብሊካኑ ነው። ምናልባትም መጨረሻው ውድድሩ በዲሞክራቶች አሸናፊነት የተጠናቀቀበት ስለነበር ምን አይነት ስዕል ነበረው? አስቀድሞ እንግዲህ የሪፐብሊካኑ ፓርቲ ብሔራዊ ኮሚቴ ያዘጋጀው በሮናልድ ሬገን ሕንጻ ውስጥ ነበር፣ እዚህ ዋሽንግተን ዲሲ። ከምርጫው በፊት የነበረው ሁኔታ በጣም የደስታ ስሜት ተስፋ ያለበት ነው። ለምን ድምጹን አንሰማ? Tennessee. And of course, earlier this evening you saw Tennessee went for Governor Mitt Romney. Thank the Lord for that. What a difference you made in my life. What a difference you made in my life. You my sunshine dear. እንግዲህ የካንትሪ ሙዚቃ በስፋት ከመጀመሪያው ጀምሮ ከሰባት ሰዓት በዋሽንግተን ዲሲ ሰዓት አቆጣጠር ከምሽቱ አንድ ሰዓት ማለት ነው ጀምሮ ሰው በደስታ በተስፋ ሲጠባበቅ ቆየ። በነገራችን ላይ ሆኖ ከዚህ ጋር ባጭሩ ለመግለጽ ይሄ ሪፐብሊካኖቹ ጋር የነበረው የማሸነፍ ስሜት፣ እናሸንፋለን ብሎ የመጠበቅ ስሜት ምናልባት በዴሞክራቶቹም ውስጥ ተንጸባርቆ ያንን ያህል እናሸንፋለን ማለት ተስፋቸውን ሸርሽሮት የነበረ ይመስለኛል። ቀዝቀዝ ያለ ነበር መጀመሪያ አካባቢ መጀመሪያ አካባቢ ላይ በጣም ደስተኞች ነበሩ። ግን በኋላ ፔንሲልቬኒያ ወደ ፕሬዚዳንት ባራክ ኦባማ መሄዷን ሲመለከቱ ያኔ ነው ትንሽ መረጋጋት የጀመሩት። እዚህ እኛው መጋል ጀመረ፣ ተገለበት የምርጫው ውጤት እዚህ በዋሽንግተን ዲሲ ሰዓት አቆጣጠር ከምሽቱ አራት ሰዓት ከአስራ ዘጠኝ በፎክስ ኒውስ ነበረ። ያው ፎክስ ኒውስ ግራ እና ቀኝ በሙሉ በትልቅ ስክሪን አለ የሚጫወቱ ባንዶች ነበሩ። ወዲያውኑ ነው አዳራሹ ጋር ስሜቱ የቀዘቀዘው ዝም ነው ያለው። ሚጮ ዝምታ ይባላል። ምንም እኔ ደግሞ ዝምታ እንደምናውቀው ለሬዲዮ አይሆንም በማለት በቀጥታ የሄድኩት ወደ ዩ ስትሪት ነው። እዛ በርካታ የኦባማ ደጋፊዎች ከአራት ዓመት በፊት ሰፊ የሆነ አሉላ በዛ ነበር። ከአራት ዓመት በፊት እስክስታም ነበረ ዳንስም ነበረ። ሰው ሁሉ በቃ በደስታ ተቃቅፎ የነበረበት ታሪካዊ ምርጫም ነበር ነው ሁሉን ያነቃነቀ። ወደዚያ ቀናሁና ዝም ብዬ በቃል ከምናገር ለምን በድምጿ እንሰማ አሁን የሚገኘው ዩ ስትሪት ጋ ነው። እንግዲህ በጣም በርካታ ሰዎች ናቸው ከየአካባቢው የፕሬዚዳንት ባራክ ኦባማን ለተጨማሪ አራት ዓመት መመረጥ ተንተርሶ ዜናውን ከሰሙ በኋላ በርካታ ሰዎች ወደ ዩ ስትሪት ኦባማ እያሉ ወደ ዩ ስትሪት እየመጡ ነው የሚገኙት። አካባቢው ሰው በደስታ ፊሽካ የሚነፋ፣ የሚደንስ፣ የሚዘፍን የኦባማ ምስሎች የያዙ በርካታ ሰዎች አሉ። እየተዘዋወሩ ሰዎች አነጋግራለሁ። ፊትለፊቴ እንደውም ከበሮ እየመቱ በመሃል ላይ ሰዎች እየገቡ እየደነሱ ይገኛሉ። ሰው ሁሉ በደስታ በቃ በፈንጠዝያ ሁኔታ ላይ ነው ያለው አሁን። ምን ንገረኝ። አዲስ አዲስ ዛሬ የፕሬዚዳንት ባራክ ኦባማ ለተጨማሪ አራት ዓመታት ተመርጠዋል። እዚህ የወጣህበት ምክንያት ንገረኝ። ሴሌብሬት ለማድረግ ነው የወጣ ነው። የዛሬ አራት ዓመትም ወተን ነበረ። አሁንም ደስ ብሎናል፣ ወተናል። እንግዲህ ሴሌብሬት ለማድረግ በጣም ነው ደስ ያለን። በጣም ቅርብ ምርጫ እንደሆነ ተጠብቆ ነበር እና ብዙዎች አስቀድሞ እንደዚህ ውጤቱ ይገለጻል ብለው አላሰቡም ነበር። አንተ ይህን ጠብቀሃል? በጣም ጠብቄ ነበረ። ለዚህ ነው በጠዋት ተነስተን ቦት ያደረግ ነው። በጠዋት ተጠዋት ነው የወጣ ነው። በጣም ደስ ብሎናል። ድምፀንም ሰጥ ድምፀንም ሰጥቻለሁ። ለምንድን ነው ባራክ ኦባማ እንዲመረጠው የፈለገው? ባራክ ኦባማን የመረጥንበት ይሄ ልዝ ሹ አለ ብዙ ሹ ነው ያለው። እንግዲህ ኢኮኖሚው እያደገ ነው በአሁኑ ጊዜ ስራ እድሉም ለእኛ እየተከፈተ ነው። ብዙ ብዙ ውድር ስለሚሰጠ ነው ኦባማን የመረጥ ነው። ያኔ ብርሃን ፈቃዱ ዩ ስትሪት በአንድ ግሯ ቆማለች። አሁን አንቺም እንደዚሁ ከመሀል ገብተሽ ቀውጤ ስታደረግ ነው ያገኘውሽ። ይህ ሁሉ ደስታ ለምን ይህ ሁሉ ደስታ? ለመጀመሪያ ጊዜ በመብረጤ ቮት ስላደረግኩ ነው ዛሬ እና በጣም ደስታ ተሰምቶኛል። ደስታ ከደስታም አልፈሽ እንግዲህ ከሌሊቱ እኩለ ሌሊት አካባቢ ነው የተገናኘ ነውና እና ዩስትሪት ሰው ከብረውን ይዞ በደስታ አሁን ከሩቅ የሚሰማል፣ ሰው እየደነሰ ነው የሚገኘው። ባራክ ኦባማ ላንቺ በህይወትሽ፣ እንዲሁም ለኢትዮጵያውያን ለኢትዮጵያውያን አሜሪካውያን ምን ለውጥ ያመጣሉ ብለሽ ነው ድምጽ የሰጠችው? በጣም ብዙ ነገር ያመጣል። ምክንያቱም ብዙ የኢትዮጵያውያን አሜሪካኖች ሚድል ኢንካም ፒፕል ነን እና ለሚድል ክላስ ነን ኦር ሮምኒ ሴድ ፎርሰንት ውስጥም የሚገቡ ሰዎች ይኖራሉ። ኦባማ ለሚድል ክላስ የሚያስብ ሰው ነው። ትዊሽናችንን ላይ ሞር ግራንት ይሰጠናል ታክስ ብሬክስ ስፔስ ለሚድል ኢንካም ይሰጠናል። ሰው በጣም በጣም ነው የሚረዳልኝ። እንግዲህ ያው ወጣት ነሽ፣ ሴት ነሽ። እንደ ወጣት ሴት መራጭ ደግሞ የወጣትና የሴት ጉዳዮች አሉ። ምጣኔ ሀብቶ የአገሪቱ ኢኮኖሚ በዝግመት ላይ ነው ያለው፣ የስራ አጥነት አለ። አሁን አንቺ ምንድን ነው የምትሰሪው? i internship government, know obama, more opportunity because obama will create more jobs. thank you so much. thank you, Bye. አድማጮች አሁን የምትሰሙት የብረት ድስት ድምጽ ነው። እየቀለድኩኝ አይደለም። ሰው ከበሮ ሲያጣ ከየቤቱ ብረት ድስትና ማንከሽከሻውን እንዲሁም መጥበሻውን ይዞ ወጥቶ በማማሰያ እየመታ ደስታውን እየገለጸ ነው ያለው አስራ አራት እና ዩ ስትሪት ላይ። ዛሬ ለምንድን ነው የወጣኸው? መርጠሃል? አዎ፣ ምርጫ ነው። እንደውም ቀደም ብዬ ነው የመረጥኩት። የዛሬ ሳምንት ነው የመረጥኩት። ቨርጂኒያ ነው የምኖረው እና እስካሁን ቨርጂኒያ ደግሞ ለኦባማ አልተጠራም ቢያሸንፍም ያው ግን ኤሌክቶራል ቮቱን አሸንፏል። ቨርጂኒያ እስካሁን አልተጠራም፣ ይጠራሉ እየጠብቃሉ። ቮቴ ያው ይቆጠራሉ እየጠብቃሉ። እኔ ሙሉ ኔ አልኩት እዚያው ቨርጂኒያ ነው። በርካታ ሰዎች አስቀድመው ነው እንዲያውም፣ ከእኩለ ቀን በፊት ወደ ሰባ ከመቶ የሚሆኑ ሰዎች በበርካታ ፕሬሲንክቶች ወይም ምርጫ ቀጠናዎች ድምጻቸውን ሲሰጡ ነበረ። ና ቨርጂኒያ ወሳኝ ነው ግን ባራክ ኦባማ መመረጣቸው ለተጨማሪ አራት ዓመት ለኢትዮጵያውያን እንዲሁም ደግሞ ለኢትዮጵያውያን አሜሪካውያን ምን ለውጥ ያመጣልን? ከሞላ ጎደል አሜን ባራክ ኦባማን ስመርጠው ልክ እንደ አሜሪካ ሆኜ ነው እንጂ የመረጥኩት ለኢትዮጵያ ምን ያደርጋል ወይም ለኢትዮጵያ ምን ይጠቅማል የሚለውን ብዙም አላሰብኩበትም። ለኢትዮጵያውያን አሜሪካኖች ያው ብዙዎቻችን አንፈሰድን የመጣን ለስደተኞች ደግሞ የዲሞክራቲክ ፓርቲው የበለጠ ነው የመጥቀም ዝንባሌ ያለው፣ ስፔሻሊ ሶሻሊሾቹን በተመለከተ ከዛ አኳያ የኦባማ መመረጥ ለኛ ጥሩ ነው ብዬ እገምታለሁ። ሄኖክ ያንተንም ተከታተልን። አሁን ለመጨረሻው ቅንብር ልናልፍ ነው። እንግዲህ ሰሞኑን በሙሉ ተመሳሳይ ዘገባዎች ይኖሩናል። ሰለሞንና ሄኖክ አድማጮችን ተሰናበተዋል። እናመሰግናለን። ይሄው ነው እንግዲህ ትናንትና ኦባማ እንዳሉት የአሜሪካ የፖለቲካ ውበት በዚህ ሁኔታ ተጠናቋል። መልካም ምርጫው እንዳላችሁ ተጠናቀቀ። ኦባማም ለሁለተኛ ዙር ፕሬዚደንት ሆነው ተመርጠዋል። ለመሆኑ ቀጣዩ የሁለተኛ ዙር አስተዳደር ዘመናቸው ምን አይነት ገጽታ ይኖረው ይሆን? አጠር ያለ የመንደርደሪያ ትንታኔ የመጨረሻ ቅንብራችን ይሆናል። ሙያዊ ትንታኔውን የሚሰጡን ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ክፍለ ግዛት የካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህርና የህግ ባለሙያ፣ እንዲሁም በሞርጋን ስቴት ዩኒቨርሲቲ ፕሮፌሰር ጌታቸው መታፈሪያ ይሆናሉ። የፖለቲካ ሳይንስ መምህር ናቸው። አሉላ አመሰግናለሁ፣ ሰለሞን። በፕሬዝዳንት ኦባማ ንግግር ነው የምንጀምረው። ኦባማ ተስፋቸውን የገለጹበት የመጪው ጊዜ ብሩህ ይሆናል ያሉበትን ነበር የሰማ ነው። መንገዱ ከባድ ብዙ ስራ የሚጠይቅ ቢሆንም መጪው ለአሜሪካ ለዩናይትድ ስቴትስ ብሩህ ነው ነው ያሉት። ፕሬዚዳንት ባራክ ኦባማ ተስፋ በሚያደርግ ነገር ግን ጠበቅ ያለ ስራ በሚጠይቅ ስሜት የተቀበሉት ይመስላል። እንዴት አገኛችሁት? የውድድሩ አሸናፊነታቸውንም አሸናፊነታቸውን የተቀበሉበትንም መንፈስ ፕሮፌሰር ጌታቸው እሺ፣ ይህ የፕሬዚዳንት ኦባማ ንግግር ተስፋ የሚሰጥ እና ወደፊት ያለውም ሂደት የሚቀጥለው አራት ዓመት ያ ውጣ ውረድ እንዳለበት፣ ነገር ግን ከሌላው የፖለቲካ ፓርቲ መሪዎች ጋር ከሪፐብሊካኖቹ ጋር አንድ ላይ ለመስራት ቃል የገቡበት እንደዚሁም ደግሞ ከሚትራምኒ ጋር ከተፎካካሪያቸው ጋርም በቅርብ ተገናኝተው እንደሚወያዩ ያ አይነት የሰላም እጅ መዘርጋት የወደፊት አብረን እንሰራለን ብሎ እጅ መዘርጋት የዚችን ሀገር ዕጣ እና ፈንታ አንድ ላይ መስራት እና አንድ ላይ ከፍ ማድረግ እንችላለን የሚል ያ ብሩ የሆነ ተስፋ ነው ያለው። እና ለብዙዎቻችን እንግዲህ ያ ተስፋ የሚሰጥ ነው። እውን ይሆናል አይሆንም፣ እንግዲህ ያው ውጤት የሚታይ ነው። በአገሩ የፖለቲካ ውድድር ባህል መሰረት ደግሞ ተሸናፊውም መሸነፋቸውን የሚቀበሉበትን ንግግር ያደርጋሉና፣ ሚትሮምኒ ንግግራቸውን ሰምተዋል። ሌላ አቅጣጫ አዲስ ሁኔታ ለመፍጠር ነበረ የእናንተን ድጋፍ ተከትዬ የተወዳደርኩት ሌላ መሪ ተመርጧል እና መልካሙን እመኝላቸዋለሁ ሲሉ ነው በጸጋ መሸነፋቸውን የተቀበሉት። I so wish that I had been able to fulfill your hopes to lead the country in a different direction but the nation chose another leader and so agaretun wede telayya aqtacha bememratu tasfachun un ba derg dessba lay neber gin hizbu lela mari marreta selezi hinenna an kelbachin lessaacho na lezich talak agerachin abrenachun tselliyallen amasegnachawallo gziabher bark yebark gurum sewichnachu betam እንግዲህ ይሄ በአሜሪካ ምርጫ ምን ያህል እንደበሰሉ እና ለረጅም ዘመናትም በዚህ ልምምድ እንዳላቸው ነው የሚጠቁመው። ሁለት ተመራጮች ተወዳድረው አንዱ አንደኛውን በሚያሸንፍበት ጊዜ ክስና ቁርሾ የመሳሰሉትን ነገር አይደለም የሚያተርፈው ነገር ግን የተደረገው የምርጫ ዘመቻ ተታግለናል፣ ለሕዝቡ ሀሳባችንን አቅርበናል በህዝቡ ፊት ተከራክረናል። ግን መጨረሻ ላይ ህዝቡ ዳኝነት ሰጠ። ያ ዳኝነት የሰጠው ህዝቡ እየተናገርነውን የምናደርገውን ከአሁን በፊት ያደረግነውን በሙሉ ተገንዝቦ እነዚህን ነገሮች ላይ የትኛው መሪ ነው የሚጠቅመን፣ ለወደፊቱ የትኛው መሪ ነው ከእኛ ጋር ያለውን ጥቅም ሊረዳን የሚችለው ነው። እንግዲህ ይሄ በጣም የተቀራረበ ምርጫ ነበረ። በሀምሳ እና በአርባ ስምንት ነጥብ የተሸነፈ ነበር። ግን በተሸነፉበት ጊዜ ሮምኒ ያሉት ምንድን ነው? እኔ የፈለግኩት አገሪቷን በሌላ መንገድ ለመምራት ነበረ፣ ሌላ ነገር ለማድረግ ነበረ የተሻለ እኔ በማስበውና የእኔ ደጋፊዎች በሚያስቡት መሪነት አገሪቷን ወደፊት በኢኮኖሚም በህብረተሰቡ፣ በማናቸውም ነገር ወደፊት ለመምራት ነበር። ነገር ግን ህዝብ የሰጠው ዳኝነት ልዩ ስለሆነ ለፕሬዚዳንቱ ምመኝላቸው ወደፊት የሚያደርጉት ነገር እንዲሳካላቸው እና እንደውም አልፎ ተርፎ እጸልይላቸዋለሁ። ሌሎቹም የኔም ደጋፎች እንድጸልዩላቸው እፈልጋለሁ። ወደፊት የሚሰሩት ስራ በስራ ላይ እንዲውል ነው። ፕሬዚደንት ኦባማም እሳቸውን ሮምኒንም በደንብ አድርገው ደግፈው ነው የተናገሩት። ጥሩ ካምፔን አካሂደዋል። ልዩነታቸው በጉዳዮቹ ነው እንጂ ልዩነታቸው እርስ በርስ አይደለም። አንዱ ወይ ነጭ ነ ወይ ጥቁር ነ ወይም በጎሳ በመሳሰሉት ነገር ሳይሆን የተለያዩ መሰረታዊ በሆነ አስተሳሰቦች ናቸው እና መሰረታዊ ሀሳቦቹ ላይ ህዝቡ ዳኝነት ስለሰጠ እሳቸውም ለሚቀጥለው አራት አመት ከዛሬ ሁለት ሺ ስምንት የጀመሩትን ይሄ ሆፕ ወይም በተስፋ ለውጥ ይመጣል ብሎ ያሉትን ነገር ህዝቡ እስቲ እንደገና ሁለተኛ ጊዜ እንስጣቸው እና የጀመሩትን ይጨርሱ የሚለውን ሀሳብ ነው የደገፋቸውና እንግዲህ በኢኮኖሚውም በህብረተሰቡም በማናቸውም ደረጃ ያሉትን ነገሮች ወደፊት ይገፋሉ ማለት ነው። ፕሮፌሰር አለማየሁ ገብረ ማርያም፣ ፕሮፌሰር ጌታቸው መታፈሪያ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። እኛም እናመሰግናለን።